የተባበሩት መንግስታት የሰብአዊ መብት ኮሚሽን በኢትዮጵያ የሚገኘው የአስተባባሪው ጽህፈት ቤት ኦቻ በየዓመቱ የሚታወሰውን ቀን አክብሯል። በርካታ እንግዶች፣ አምባሳደሮችና የዓለም አቀፍ ድርጅት ተጠሪዎች ተገኝተዋል። በዚሁም አጋጣሚ በድርቁ አኳያ በኢትዮጵያ ስላለው ወቅታዊ ሁኔታ በተንቀሳቃሽ ፊልም በተደገፈ ለእይታ ቀርቧል። በኢትዮጵያ ስላለው የዓለም ምግብ ድርጅት ፋኦ ከዋናው ጽህፈት ቤት ከሮም በሰፊው አትቶ those o fast በተለይ በሶማሌ አርብቶ አደሩ ከብቶች በድርቁ እየተጎዱ ከሚገኘው ወተት ማቅረብ ባለመቻላቸው የዕለት ዕለት ገቢ እጥረት እየተጎዱ መሆኑን አብራርቷል። እዚህ አዲስ አበባ ይህንኑ በሚመለከት የተባበሩት መንግስታት አስተባባሪዋ አሁና ኢዚያኮንዋ ኦናቺ ለዶቼቬለ የገለጹት እንደምትረዳው የምግብ እርዳታው የአስፈላጊነቱ መጠን እየጨመረ ነው ተጎጂው ህዝብ በአውሮፓውያን ዓመት መጀመሪያ አምስት ሚሊዮን ስድስት መቶ ሺህ የነበረው በአሁኑ ወቅት ወደ ስምንት ሚሊዮን አምስት መቶ ሺህ አሻቅቧል። ይህንን ደግሞ ለመቋቋም በወቅቱ ጠይቀነው የነበረው የእርዳታ መጠን አንድ ቢሊዮን ዶላር ነበረ። ይህ ገንዘብ ቀደም ሲል ለአምስት ሚሊዮን ስድስት መቶ ሺህ ህዝብ ለይድረሱልኝ መቋቋሚያ ሲሆን አዲስ በተከሰተው ደግሞ የጥናቱን ሰነድ አስተካክለን የአንድ 1 ቢሊዮን 500 ሚሊዮን እርዳታ ነው የሚያስፈልገን። ስለዚህ ይህ ማለት በያዝነው ዓመት ያሉ ችግሮችን ገና አልተቀረፉም ማለት ነው። በምግብ እጥረት ለተጎዱት በጤናቸው ላይ ጠባሳ ሳይተው ቅድሚያ የምንሰጠው በዚህኛው ክፍል ውስጥ ለሚመደቡት ነው። ሆኖም ግን ኢትዮጵያ ደግነቱ በረሃብ እየተጠቃች ነው ማለትም ነው። ገና አስችለነው በሚመለከተው የኢትዮጵያ እርዳታ ማስተባበሪያ ኮሚሽን በኩል ተጠባባቂው አቶ አይደሩስ ሐሰን በበኩላቸው በጉዳዩ ዙሪያ ለዶች ቨለ ያስረዱት እንደ አገራችን ተጨባጭነት በዚህ በተለይ በ2008 ወይም በ2016 በፈረንጆቹ አቆጣጠር ብዙ የአርብቶ አደር አካባቢ ከብቶቻቸው ይሄ የገቢ ምንጫቸው መሰረት ነውና እጅግ በጣም ነው የተጎዱት። በዚህ ኮሚሽናችን ትልቅ ስራ ሰርትነዋል። ከ500 ሺህ ያላነሰ ቤል ለሱማሌ፣ ለቦረና፣ ለአፋር እና ለባሌ ቆላማ አካባቢዎች አርብቶ አደር ከብቶች እንዲደርስ ተደርጓል። የተወሰነ ከብት ህይወቱ እንዲተርፍ ተደርጓል። የተወሰነ ደግሞ በተለያዩ ዘዴዎች አትሊስት የርቢ ከብት እንዲተርፍላቸው ተደርጓል። ቅድም ነገርኩ አምስት መቶ ሺ ቤል በላይ ስናቀርብ በተጨማሪ ደግሞ በአፋር በአዋሽ በመስኖ የለማ የመኖ ለነዛ አካባቢ ያላቸውን ገለባ ድርቆሽ፣ እነዚህ ሳር እንዲተጋገዙ የተደረገና ቢያንስ አደጋው የከፋ ቢሆንም በተቻለ መጠን የተወሰነ የነዚህ የአርብቶ አደሩ የገቢ ምንጭ የሆነው ከብት እና ከሁሉ በላይ መተማመኛ የሆነው እንዲተርፍ ተደርገዋል። ጌታቸው ተድላ ኃይለ ጊዮርጊስ ለዶቸቬሌ ራዲዮ ከአዲስ አበባ